ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ግንቦት 11 2012 ዓ ም ዝግጅታችን ጀመረ። በኢትዮጵያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ የመጣው በሕብረተሰቡ ዘንድ ባለው መዘናጋት ምክንያት መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ዘገባ ይኖረናል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ብስሀዬ ነኝ። ኢትዮጵያ ውስጥ ከባንክ የሚወጣ ጥሬ ገንዘብን የሚገድብ መመሪያ ከዛሬ ጀምሮ ተግባራዊ እንደሚሆን የኢትዮጵያ ብሔራዊ ባንክ አስታወቀ። የብሔራዊ ባንኩ ገዢ ዶክተር ይናገር ደሴ በሰጡት መግለጫ መመሪያው የገንዘብ ዝውውርን ስርዓት በማስያዝ ወንጀልንና የግብር ስወራን ለመከላከል በከፍተኛ ሁኔታ ያግዛል ማለታቸው ተገልጿል። ዛሬ በሚተገበረው አዲስ መመሪያ መሰረት አንድ ግለሰብ በቀን እስከ 200 ሺህ፣ በወር ደግሞ እስከ አንድ ሚሊዮን ብር እንዲያወጣ ይፈቀዳል። ኩባንያዎች ደግሞ በቀን እስከ 300 ሺህ ብር፣ በወር ደግሞ እስከ 2.5 ሚሊዮን ብር ድረስ በጥሬ ገንዘብ ማውጣት እንደሚችሉ ታውቋል። ወጪ የጥሬ ገንዘብ ገደቡ መጠን ላይ ምንም ለውጥ ሳያደርስ ከተገደበው ጥሬ ገንዘብ በላይ ለሚፈልጉ ግለሰቦችም ሆኑ ድርጅቶች አካውንት ወደ አካውንት በቼክ ወይንም በሲፒኦ ተጨማሪ ክፍያን መፈጸም ይችላሉ ተብሏል። መመሪያውን ጥሶ የተገኘ ባንክ ከፈጸመው ክፍያ የ25 በመቶ ጥብቅ ቅጣት እንደሚደረግበት ተነግሯል። በኢትዮጵያ ሾፌሮችና በጅቡቲ የጸጥታ ኃይሎች መካከል በተነሳው አለመግባባት በጅቡቲ ወደብ ለኢትዮጵያ ይሰጥ የነበረው አገልግሎት መቋረጡን የመጓጓዣ ባለ ንብረት ማህበራት ተናገሩ። በጅቡቲ አንድ የኢትዮጵያ የመጓጓዣ ባለንብረቶች ማህበር ተወካይ በተፈጠሩ አለመግባባት በአንድ ኢትዮጵያዊ ሾፌር ላይ ጉዳት መድረሱን ለአሜሪካ ድምፅ ተናግረዋል። በጅቡቲ የኢትዮጵያ የመጓጓዣ ማህበራት ተጠሪ ዛሬ ስለተፈጠረው ችግር ከጅቡቲ የአገር ውስጥ ጉዳይ ቢሮ ተወካዮች ጋር ምክክር ተደርጓል ብለዋል። ገልሞ ዳዊት ዝርዝር ዘገባውን ያሰማናል። በጅቡቲ የአንድ የኢትዮጵያ የመጓጓዣ ባለንብረቶች ማህበር ተወካይ አለመግባባቱ የተፈጠረው በጅቡቲ ወደብ ተርሚናል ጭንቅንቅ በመፈጠሩ የኢትዮጵያ ሾፌሮች ቅሬታ ባቀረቡበት ወቅት ነው ብለዋል። በዚህን ጊዜ በኢትዮጵያ አሽከርካሪዎችና በጅቡቲ የጸጥታ ኃይሎች መካከል በተፈጠረው አለመግባባት በአንድ የኢትዮጵያ ሾፌር ላይ አደጋ ደርሰዋል ብለዋል። ባጭሩ ወደ ፈለቀ ተርሚናል ማቆሚያ ቦታ ግቡ ነው፣ ግባ፣ አልገባም። በዚህ መካከል ያው አለመግባባት ተፈጥሮ ሹፌሩ ላይ ጥቃት ተፈጸመ። የሹፌሮችን በአድማ የስራ ባልደረባችን የሚመታል በሚል ነው ነገሩ የሰፋው። ከዛ በኋላ የተለያየ ጥያቄ ያነሱ ነገሮች ሰፍተው፣ ነገር ግን ይህን ጥቃት ያደረሰው መያዙና እስር ቤት መግባቱን መረጃው አለኝ የጅቡቲ የጸጥታ ኃይሉ ማለት ነው። እኚህ ተወካይ በጅቡቲ ወደ ተርሚናል ጭነቶችን የሚያመላልሱ የኢትዮጵያ ሾፌሮች ጭነት ለማራገፍና ለመጫን ብዙ እንደምንገላቱ ገልጸው ይህ ሁኔታ የሾፌሮች ለኮሮና በሽታ የመጋለጥ እድልን ያሰፋል ብለዋል። የሀገር ውስጥ ጭነት አመላላሾቹ በተርሚናል እስከ አስር ቀን እንዲቆዩ እየተደረገ ያለበት ሁኔታ ስላለ ለዚህ ንትርክ በቅተዋል ብለው አላክለው ከትላንት ጀምሮ ለሀገር ውስጥ ፍጆታ የሚሆኑ ጭነቶችን የጫኑ አሽከርካሪዎችም ስራ ማቆማቸው ለዚህም የኢትዮጵያ መንግስት ኃላፊዎች ለችግሩ እልባት ለመስጠት ከጅቡቲ ያቻቸው ጋር መመካከራቸውም ተነግረዋል። አቶ ሙሉቀን ብርሃኑ በጅቡቲ የኢትዮጵያ የመጓጓዣ ባለንብረቶች ማህበር ኮሚቴ ተጠሪና ምክትል ሰብሳቢ ትላንት በተፈጠረው አለመግባባት አንድ የኢትዮጵያ ሹፌር መደብደቡን መረጃ እንደደረሳቸው ገልጸዋል ማሽን ተበላሽቶ ስለነበረ ያንን ጉዳይ ለመቅረፍ ተመርተን ጉዳዮችም ተገኝተዋል አሁን እንፈታለን ብለዋል አሁን ሹፌሮች ያነሱት ግዳጅ ተባል ማሪታይም ደግሞ በፍጥነት እያስተናገደን አይደለም። ወደ ውስጥ ምግብ የለም። ኮንትራት የወሰዱት ማህበራት በአግባቡ እየተወጡ ያለ ተጨማሪ ደግሞ እነዚህን መኪኖች ማስገደዱ ትራንስፖርት ባለስልጣን በቀን ሶስት መቶ ሀምሳ ነው እንፈልጋለን የሚለው ማሪታይም ደግሞ እየጫነ ነው። ከሱ በታች ነው። ሁሉም ትራንስፖርት ደረጃ አንድ እና ደረጃ ሁለት ሙሉ በሙሉ ቦታ ተጥሎበት እዛ ግዳጅ ውስጥ ገብቷል። አሁን የአገዳጅ መኪኖቹን እያቆመ ነው። ለምን መኪናው የሚቀርበው መኪናና የመጫን አቅሙ የወደቡ አልተመጣጠነም። እሱን ችግር እንፈታለን ብለዋል። እንግዲህ አሁን እሱን ወደፊት የምናየው ነው። አቶ ሙሉቀን በዛሬው ውይይት ላይ የኢትዮጵያ ሾፌሮችም በተወካዮቻቸው መሳተፋቸውን ገልጸው ከአሁን ጀምሮ ተቋርጦ ያለው የኢትዮጵያን ጭነት የማመላለስ አገልግሎት በቦታው ይመለሳል ብለዋል። ለአሜሪካ ድምጽ ገልሙ ዳዊት ከናይሮቢ ኢትዮጵያ ውስጥ ባለፉት 24 ሰዓታት በተደረገው 3271 የላቦራቶሪ ምርመራ 14 ሰዎች ኮሮና ቫይረስ እንደተገኘባቸው የኢትዮጵያ የጤና ሚኒስቴር አስታውቋል። ቫይረሱ የተገኘባቸው ሰዎች 14 ወንዶችና ሦስት ሴቶች መሆናቸው ታውቋል። በአጠቃላይ በሀገሪቱ ቫይረሱ የተገኘባቸው ሰዎች ብዛት 365 መድረሱ ተገልጿል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች 9 ከአዲስ አበባ አንድ ሰው ከትግራይ፣ አንድ ሰው ከኦሮሚያ፣ ሦስቱ ደግሞ ከሶማሌ ክልል ጅግጅግ ለይቶ ማቆያ መሆናቸው ታውቋል። ከእነዚህ ውስጥም ስድስት ሰዎች የጉዞ ታሪክ ያላቸው፣ ሰባት ሰዎች ደግሞ በበሽታው ከተያዘ ሰው ጋር ንክኪ የነበራቸው፣ አንድ ሰው ደግሞ የጉዞ ታሪክም ሆነ ንክኪ ያልነበራቸው መሆናቸውን የኢትዮጵያ የጤና ሚኒስቴር ገልጿል። ቡሩንዲ ውስጥ ነገ ፕሬዚዳንታዊ ምክር ቤታዊና የአካባቢ ባለስልጣኖች ምርጫ ይካሄዳል። ምርጫው የሚደረገው የኮሮና ቫይረስ መዛመት ተግዳሮት ባለበትና በመራጮች ላይ ጭቆና ይፈጸማል በሚባልበት ወቅት ነው። ይህ ክስተት የአፍሪካ ህብረት ኮሚሽንና የተባበሩት መንግስታት ድርጅት ባለፈው እሁድ የጣምራ መግለጫ እንዲያወጡ አስገድዷል። የሀገሪቱ የመከላከያና የጸጥታ ኃይሎች እንዲሁም የመንግስት መገናኛ ብዙኃን በሀገሪቱ የተረጋጋና ሰላማዊ ሁኔታ እንዲኖር አስተዋጽኦ እንዲያደርጉ መግለጫው ጥሪ ያቀርባል። የብሩንዲ ምርጫ የፕሬዝደንት ፔርን ኩሩንዚዛን የ15 ዓመታት አገዛዝን ለማብቃት የተደረገ የመጀመሪያ እርምጃ ነው ተብሏል። የፕሬዝዳንቱ አገዛዝ ሰብአዊ መብት ይረግጣል የሚሉ ክሶች ሲቀርቡበት ቆይተዋል። ለሀገሪቱ ፕሬዝዳንትነት ከሚወዳደሩት ሰባት ሰዎች መካከል ቀዳሚ ቦታ ይይዛሉ የተባሉት የገዢው ፓርቲ ተወዳዳሪ ጀነራል ኢቨርስት እንዲያሽሜ ናቸው። እግዚአብሔር ብሩንዲን ይወዳል በማለት መራጮች ኮሮና ቫይረስን አይፈሩም። ማለታቸው ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዓለም የጤና ድርጅት በቀጣዮቹ 30 ቀናት ውስጥ አበይት መሻሻሎች ካላሳየ በቋሚነት ሊቋረጥ ይችላል ብለዋል። ፕሬዚዳንቱ ለዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በላኩት ደብዳቤ የነቀፌታዎች ዝርዝር አስፍሯል። በኮሮና ቫይረስ ወረርሽኝ ወቅት የዓለም የጤና ድርጅት ከቻይና ሕዝባዊ ሪፑብሊክ ተጽዕኖ ነፃ መሆኑን በሚያሳስብ ሁኔታ አላሳየም ይላል የፕሬዝዳንቱ ደብዳቤ። እርሶና ድርጅቶ ወረርሽኙን አስመልክቶ በተደጋጋሚ የሰራችኋቸው ስህተቶች ዓለምን ዋጋ ማስከፈላቸው ግልጽ ነው። ካአሁን ወዲያ ወደፊት ለመራመድ የሚቻለው ድርጅቱ ከቻይና ተጽዕኖ ነፃ መሆኑን ሲያሳይ ብቻ ነው ብለዋል። ፕሬዚደንት ትራምፕ ለዶክተር ቴድሮስ አድሃኖም በላኩት ደብዳቤ ትራምፕ በላኩት ደብዳቤ ካቀረቧቸው ነቀፌታዎች መካከል የዓለም የጤና ድርጅት ስለ ኮሮና ቫይረስ በተደጋጋሚ ቻይና በፍጥነት ዓለም አቀፍ ጠበብት እንዲገቡበት እንድትፈቅድ ተጽዕኖ አላደረገባትም፣ ቻይና በአገር ውስጥ የደነገገችውን የጉዞ እገዳን አመስግኖ ትራምፕ ከቻይና የተጓዙት ሰዎች ወደ አሜሪካ እንዳይገቡ ሲያግድ ግን ተቃውሟል የሚሉ መሆናቸው ታውቋል። ትራምፕ የላኩት ደብዳቤ የቻይናን ስም ለማጥፋት የሚሞክር ነው። ዩናይትድ ስቴትስ ዓለም አቀፍ ግዴታዋን ችላ ብላለች ሲሉ አንድ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ ምላሽ ሰጥተዋል። ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት አባላትን ላቀፈው የዓለም የጤና ሾንጎ ትላንት ባደረጉት ንግግር ድርጅቱ ለኮሮና ቫይረስ የሰጠው ምላሽ ተገቢ ነው በማለት አስረድተዋል። የዓለም የጤና ድርጅት ስለ ኮሮና ቫይረስ ማስጠንቀቂያ ያወጣው ገና ከጅምሩ ነው በማለት አስረድተዋል። ወደኋላ በዚህ ጉዳይ ላይ ሰፋ ያለ ዘገባ ይቀርባል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎርስ በ25 ሜትር ባንድ በ1240 ኪሎርስ በ31 ሜትር ባንድ በ9485 ኪሎርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 11 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ሌሎች ቅዳዊ ማህበረሰቦች ዓለም ላይ ያሉትን ሁሉንም ባይሆን አንዳንዶቹን አይቻለሁ እና እጅግ ከሚያስደንቁኝ ነገሮች እንዴት በባህልም በምንም በትምህርትም ከማይጠበቅ ስፍራ ይህንን በጣም በጣም የተራመደው አስተያየት ያለው ህብረሰብ መመስረት መቻላቸው ግን በዚህ በኮቪድ-19 ኢላማ ሆ ይህንን ማዳን ለዓለም ተስፋ ነው። ዓለም ብዙ ያልተረጋጋበት ጉዳይ ውስጥ ነው ያለው። ዶክተር አሸናፊ ዋቅቶ ላይ ይባላሉ ከዋሽንግተን ዲሲ ወጣ በምትገኘው የሲልቨር ስፕሪንግ ከተማ ነዋሪ ናቸው። እኩልነትን መሰረት ባደረገው በተለየ የአኗኗር ዘይቤው ለሚታወቀው የአውራምባ ማህበረሰብ አባላት ያደረሱትን የእንድረስላቸው ጥሪ መነሻ ባደረገ ቃለ ምልልስ በባህልና ማህበረሰብ ፕሮግራም በሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምጽ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የ የዕለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በኢትዮጵያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ የመጣው በህብረተሰቡ ዘንድ ባለው መዘናጋት ምክንያት መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጠቅላይ ሚኒስትር አቢይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ዛሬ በሰጡት መግለጫ የቁጥሩ መጨመር የሚተላለፉ መመሪያዎችን በጥብቅ መተግበር እንደሚገባ ያሳያል ብለዋል። እስክንድር ፍሬው ተጨማሪ ዘገባ ልኳል። በኢትዮጵያ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ የመጣው በህብረተሰቡ ዘንድ ባለው መዘናጋት ምክንያት መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም ዛሬ በሰጡት መግለጫ የቁጥሩ መጨመር የሚተላለፉ መመሪያዎችን በጥብቅ መተግበር እንደሚገባ ያሳያል ብለዋል። በኢትዮጵያ ዛሬም 14 ተጨማሪ ሰዎች በቫይረሱ መያዛቸው ተረጋግጧል። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናው ቱ ዘ ፉድ ስቶሪ ቴክስት በኢትዮጵያ በየቀኑ በኮሮና ቫይረስ የሚያዙ ሰዎች ቁጥር ወደ ሁለት ዲጂት ከገባ ቀናት አልፈው ሳምንታት እየተቆጠሩ ነው። ትናንት 35 ዛሬ ደግሞ 14 ሰዎች በቫይረሱ መያዛቸው ነው ሪፖርት የተደረገው። በቫይረሱ የተያዙ ሰዎች አጠቃላይ ቁጥር ደግሞ 365 ደርሷል። የጠቅላይ ሚኒስትር አብይ አህመድ የውጭ ሚዲያ ቃል አቀባይ ቢለኔ ስዩም በሰጡት መግለጫ በተለይ ትናንት ለአንድ ቀን ከፍተኛ የሆነ ቁጥር መመዝገቡን አስታውሰዋል። እናም ሕብረተሰቡ ከዚህ የቁጥር መጨመር ሊማርና ሊጠነቀቅ እንደሚገባው አሳስበዋል። Since the first case that was announced uh, within Ethiopia eight weeks ago and an initial responsiveness to precautionary measures that had been put in place, what we are witnessing as an increase in um, positive um, cases or positive COVID cases is attributable to the gradual um, onset of uh, complacency. <laughs> ቫይረሱ የተገኘበት የመጀመሪያ ሰው ከስምንት ሳምንታት በፊት ይፋ ከተደረገና የጥንቃቄ እርምጃዎችን ተግባራዊ ከማድረግ አንጻር ይታይ ከነበረው የመጀመሪያ ምላሽ በኋላ አሁን እያየን ያለ ነው፣ በቫይረሱ የሚያዙ ሰዎች ቁጥር መጨመር ቀስ በቀስ እየተስተዋለ የመጣው የመዘናጋት ውጤት ነው ነው ያሉት። መንግስት የቫይረሱን ስርጭት ለመከላከል የወጡ እርምጃዎችን ተግባራዊ በማያደርጉት ላይ እርምጃ እየወሰደ መሆኑን ቃል አቀባዩ አስታውሰዋል። በአንድ ወር ውስጥ ብቻም የቫይረሱን ስርጭት ለማስቆም ሲባል የተከለከሉ አገልግሎቶችን ሲሰጡ በነበሩ ከ44,000 በላይ ተቋማት ላይ እርምጃ መወሰዱን ነው በምሳሌነት የገለጹት። በኢትዮጵያ ላለው በቫይረሱ የተያዙ ሰዎች ቁጥር መጨመር አንዱ ምክንያት በድንበር አካባቢ ያለው ሁኔታ ነው። በእነዚህ ድንበሮች በኩል ከጎረቤት ሀገራት ለሚመጡ ዜጎች በተዘጋጁ ለይቶ ማቆያዎች ካሉት መካከል እየተገኘ ያለው በቫይረሱ የተያዙ ሰዎች ቁጥር ቀላል አይደለም። This is being overseen by this um, subcommittee, the Peace and Security Subcommittee. To this end, a multi sectoral uh, team has been dispatched to assess the needs in those areas and accordingly has been working to upgrade um, and expand the quarantine facilities that have been uh, set up in that area. They have also been working to provide the necessary materials and equipment for these quarantine uh, facilities. um, as well as enhancing the border control measures to ensure that, uh, positive COVID cases are not in the increase in the border areas. ይህ የሚመራው በዚህ ንዑስ ኮሚቴ ነው፣ በሰላምና ጸጥታ ንዑስ ኮሚቴ። ከዚህ አንጻር ከተለያዩ ዘርፎች የተውጣጣ ቡድን በእነዚህ የድንበር አካባቢዎች ምን እንደሚያስፈልግ ለመገምገም ጉብኝት አድርጓል። በዚህም መሰረት በአካባቢዎቹ ያሉትን ለይቶ ማቆያዎች ደረጃ ለማሳደግና ለማስፋት እየሰራ ነው። ለነዚህ ማቆያዎች የሚያስፈልጉ ግብአቶችን ለማቅረብ እንደዚሁም የቫይረሱ ቁጥር እንዳይጨምር ለማድረግ የድንበር ቁጥጥርን ለማጥበቅ እየሰራ ነው ነው ያሉት። መንግስት የቫይረሱን ስርጭት ለመከላከል የሚከተለው አንዱ መንገድ የመመርመር አቅምን ማሳደግ እንደሆነ ቢለን ያስረድተዋል። እሳቸው እንዳሉት በቫይረሱ የተያዘ የመጀመሪያ ሰው በኢትዮጵያ በተገኘበት ወቅት የአገሪቱ የመመርመር አቅም ዜሮ ነበር። ዛሬ ግን በቀን በድምሩ 7500 ናሙናዎችን የመመርመር አቅም ያላቸው 26 ላቦራቶሪዎች በአገሪቱ እንደሚገኙ ነው ያመለከቱት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ። <songs> <íamos> ይቀጥላል። የዓለም የጤና ድርጅት በሚቀጥሉት ሰላሳ ቀናት ውስጥ ጉልህ ያሏቸውን ለውጦች ካላደረገ አሜሪካ የምትሰጠውን ድጋፍ ለተወሰነ ጊዜ ከማቋረጥ አንስቶ እስከ ዘለቄታው ሊያቆሙ እንደሚችሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስጠንቅቀዋል። ድርጅቱ በታሪኩ ለመጀመሪያ ጊዜ እያካሄደ ባለው የርቀት ወይም የኢንተርኔት ላይ ስብሰባ የተቀመጡት የቀሪው ዓለም መሪዎች ኮቪድ-19ን ለማሸነፍ ሀገሮች ሁሉ እንዲተባበሩ ጥሪ አሰምተዋል። በሌላ በኩል ደግሞ ክትባት ወይም አስተማማኝ መድኃኒት እስኪገኝ ኮቪድ-19 ቋሚ ስጋት ሆኖ እንደሚቀጥል ተገልጿል። ሊሳ ሽላይን ከጄኔቫ ሌሎችም ሪፖርተሮቻችን ከዋሽንግተን እና ከሌሎችም አካባቢዎች ያጠናቀሯቸውን ዘገባዎች ሰለሞን አባተ አዘጋጅቷቸዋል። ፕሬዚደንት ዶናልድ ትራምፕ ለዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትናንት በላኩት ደብዳቤ ውስጥ ድርጅቱ በኮሮና ቫይረስ ወረርሽኝ ወቅት በቻይና ሕዝባዊት ሪፐብሊክ ተጽዕኖ ስር ወድቋል ሲሉ የከሰሱበትን ሀሳባቸውን ያስደግፍልኛል ያሏቸውን ነጥቦች በዝርዝር አስፍረዋል። እርስዎና ድርጅቶ የወሰዳችኋቸው የወረርሽኙ ምላሽ የተሳሳቱ እርምጃዎች ዓለምን እጅግ ውድ ዋጋ እያስከፈሉ ናቸው ብለዋል ትራምፕ። ለዓለም የጤና ድርጅት ወደፊት መቀጠል ብቸኛው መንገድ ከቻይና ተጽዕኖ ነፃ መሆኑን ማሳየት ነው። ፕሬዚደንቱ በዚሁ ደብዳቤያቸው ላይ የዓለም የጤና ድርጅት ስለ ቫይረሱ በጥቅሉ ትክክል ያልሆነና አሳች የሆኑ መረጃዎችን በተከታታይ ሲያወጣ እንደ ነበር በመግለጽ ወቅሰዋል። ዓለም አቀፍ ባለሙያዎች ወደ ቻይና በወቅቱ እንዲገቡ ይደረግ የነበረውን ግፊት ቻይና እንድትቀበል አግባብ ያለው ጫና ሳያሳድር ቀርቷል ብለዋል። የቻይና የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የትራምፕ ደብዳቤ የቻይናን ስም ለማጥፋት የተደረገ ሙከራ ነው ብሎታል። ዩናይትድ ስቴትስም ከዓለም አቀፍ ግዴታዎቿ እራሷን እያሳነሰች ነው ሲል ተችቷል። የጤና ድርጅቱ መሪ ቴድሮስ አድሃኖም ትናንት ለተጀመረው የድርጅቱ ዓመታዊ ጉባኤ ተሳታፊዎችና የአባል ሀገሮች መሪዎች ባደረጉት ንግግር የደብልዩ ኤች ኦን የኮሮና ቫይረስ ምላሽ ተከላክለዋል። ቀድመን ተናግረናል፣ ደጋግመን ጮኸናል ብለዋል። ሀገሮችን ማንቃታቸውን በአስር ቀናት ውስጥ ለጤና ሰራተኞች መመሪያ ማውጣታቸውን ጥር 21 2012 ዓ ም ደግሞ እጅግ ከፍተኛ የሆነውን የማስጠንቀቂያ ደረጃ ለኮቪድ-19 መስጠታቸውንና ዓለም አቀፍ የጤና አደጋ መሆኑን ማወጃቸውን ተናግረዋል። ያን ያሉ ቴድሮስ ቻይና ውስጥ ለኮሮና ቫይረስ የተጋለጠው መቶ ሰው ብቻ ነበር፣ የሞተም አንድም ሰው አልነበረም። ዛሬ የዓለም መንግስታት ለዘንድሮው የጤና ጉባኤያቸው ሲቀመጡ በዓለም ዙሪያ በአራት ወራት ጊዜ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር አምስት ሚሊዮን ሊደርስ ከ300 ሺህ ያነሰ ነው የሚቀረው። 315 ሺህ ሰው በየማዕዘናቱ ረግፈዋል። ይህ ገዳይ ደዌ በዓለም ማዕዘናት ሁሉ ፈጥኖ እንዲቆም ካልተደረገ የሀገሮች መጪ ጣፈንታም በፍርሃትና በሰቀቀን መኖር ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የድርጅቱን ጉባኤ ትናንት ሲከፍቱ ባሰሙት የማስጠንቀቂያ መልእክት ኮቪድ-19 ባለፉት ወራት በአብዛኛው ያጠቃውና የጎዳውም ባለጠጎቹን ሀገሮች ቢሆኑም አሁን ግን ወደ ዓለሚቱ ድፍን ደቡብ እየተሰማራ መሆኑን አመላክተዋል። እዚያ የሚያሳርፈው ፈተና አሉ ጉቴሬሽ፣ የሚያስከትለው መከራ ከእስካሁኑ በእጅጉ የከበደና የከፋ ይሆናል። ወረርሽኙን ለመጋፈጥና ለመዋጋት የዓለም የጤና ድርጅት የማይተካ ሲሉ የገለጹት ጉቴሬሽ ዓለም አቀፉ ማህበረሰብ ድርጅቱን ለመደገፍና ለማገዝ እንዲረባረብ ጥሪ ያሰምተዋል። ዛሬ ትልቁ የዓለሙ ድርጅት መሪ ስጋት በመልማት ላይ ያሉ ሀገሮች በኮቪድ-19 ምክንያት እየገቡበት ያሉት የከበደ ፈተና ነው። ደብሊው ኤችኦ እጅግ የተጠናከረ ድጋፍ ያስፈልገዋል ብለዋል ጉቴሬሽ። ፕሮቴክቲንግ ዲ ቨሎፒንግ ወርልድ ኢዝ ኖት ማተር ኦፍ ቸሪቲ ኦር ጀነሮሲቲ። የጥንካሬያችን ልክ በደካሞቹ የጤና ስርዓት ይወሰናል። በመልማት ላይ ያለውን አለም ማገዝ የእርጥባን ወይም የቸርነት ጉዳይ አይደለም፣ የነቃ የራስ ጥቅም ጥያቄ እንጂ። ደቡቡ ንፍቀ ክበብ ኮቪድ-19ን አብሮና በተመሳሳይ ጊዜ ካላጠፋ ካላቶ አይችልም የዓለም የጤና ድርጅት የኮሮና ቫይረስ ወረርሽኝን አስመልክቶ ለቻይና ይወግናል በሚል ተደጋጋሚ ክስ ሲያሰሙ የነበሩት ፕሬዚደንት ዶናልድ ትራምፕ ሀገራቸው ለድርጅቱ የምትሰጠውን ድጋፍ ባለፈው ወር አቋርጠዋል ቤጂንግ የኮቪድ-19ን ቀውስ ለማደባበስና ለመሸፋፈን ሞክራለች የሚሉት የዩናይትድ ስቴትስ ክሶችና ወቀሳዎች ያሳመሟቸው የሚመስሉት የቻይና ፕሬዚደንት ሲጂንፒንግ ለትናንቱ የድርጅቱ የመሪዎች ስብሰባ ሲናገሩ ለህዝባቸው እጅግ የከበደና የሚያቆስል መስዋዕትነትንም ያስከፈለ ጥረት ማድረጋቸውን አመልክተዋል። በዚያም ቫይረሱ ያመጣብንን ወጀብ መልሰነዋል ብለዋል። በስማ በለው በተላለፈ ቃላቸው ጂንፒንግ ከመነሻው ጀምሮ በግልጽነት ለማንም በሚታይና በኃላፊነት ስሜት ስንሰራ ቆይተናል ለዓለም የጤና ድርጅትና ይመለከታቸዋል ላልናቸው አገሮች አስፈላጊውን መረጃ ሰጥተናል። የቫይረሱን ተፈጥሮ ዝርዝር መለየት በተቻለበት እጅግ የቀደመ ጊዜ አሳውቀናል። የመቆጣጠሪያና የሕክምና ልምዳችንን ያለመቆጠብ ለዓለም አካፍለናል። ለዓለም የጤና ድርጅትና ለዋና ዳይሬክተሩም ቴድሮስ አድሃኖም ያላቸውን ያልተቆጠበ ድጋፍም አሳውቀዋል። የኮቪድ-19 ምላሾችን ለማገዝ ሀገራቸው በመጪዎቹ ሁለት ዓመታት ውስጥ ለድርጅቱ ሁለት ቢሊዮን ዶላር እንደምትሰጥ የቻይናው መሪ ቃል ገብተዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮንም የድርጅቱን የአስተባባሪነት ሚና፣ ኮቪድ-19ን ለመዋጋት ያለውን ሳይንሳዊ ብቃትና ዝግጁነት እንደሚደግፉ ተናግረዋል። ሀገራቸው ለደብሊዩ ኤችኦ የምታደርገውን የገንዘብ መዋጮም በከፍተኛ ደረጃ እንደምትጨምር ገልጸዋል። ከድርጅቱ ከአውሮፓ ህብረትና ሌሎችም አጋሮች ጋር በመሆን ክትባት ለመፍጠርና ሌሎችም በሽታውን ለመዋጋት የሚያስችሉ ትጥቆችን ለማዘጋጀት እየተደረጉ ያሉ ጥረቶችን እንደሚደግፉ እንደሚቀላቀሏቸውም አመልክተዋል። ማክሮን ለኮቪድ-19 ክትባት ካገኘን ለዓለማችን ታላቅ ዜና ይሆናል። ክትባቱም ደግሞ ለሁሉም ሊደርስ ይገባል። ይህ በእውነቱ የድል ጥያቄ ነው። በሽታው የጥቂቶች ስጋት እስከሆነ ድረስ የሁላችንም ስጋት እንደሆነ ይቆያል የፈረንሳዩ ፕሬዚደንትም ቃል የተሰማው በአስተርጓሚ ነው የጀርመን የደቡብ ኮሪያ የባርቤዶስና የሌሎችም ሀገሮች መሪዎች ይህንን አስተሳሰብና መንፈስ እንደሚደግፉ ተናግረዋል በዓለም ዙሪያ ላሉ ሚሊዮኖች ስንል በመተጋገዝና በመደጋገፍ አብረን መቆም አለብን ብለዋል የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ ሌሎቹም ከሀሳባቸው ጋር ተስማምተዋል ከዚህ ወረርሽኝ የምንማራቸው ብዙ ቁም ነገሮች አሉ ብለዋል። የጉባኤውን የመሪዎች ስብሰባ ክፍለ ጊዜ የዘጉት የዓለሙ የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃ ነው። ነጻ ፍተሻ ፈጥኖ እንዲጀመር ሐሳብ አቀርባለሁ። ይህም ልምዶችንና ያገኘናቸውን ትምህርቶች ለመመርመርና የአገሮችንና ዓለም አቀፍ የወረርሽኞች ዝግጁነትና ምላሽ መላዎችንም በተቻለ የተፋጠነ ጊዜ ለማውጣት ያስችለናል። ይህ በእንዲህ እንዳለ ግን ለኮሮና ቫይረስ መከላከያ ክትባት ወይም ለኮቪድ-19 አስተማማኝ ሕክምና እስካልተገኘ ይህ በሽታ ቋሚ ስጋታችን ሆኖ ይቆያል ሲሉ የዩናይትድ ስቴትስ የዓለም የጤና ድርጅት ተጠሪ ዶክተር ዴቪድ ናባሮ አሳስበዋል። ናባሮ ከእንግሊዝ የጤና አውታር ስካይ ኒውስ ጋር ዛሬ ቃለ ምልልስ ሲያደርጉ ተስፋ ሰጪ የክትባት ሙከራዎች ቢኖሩም መድኃኒት ሊደርስ የሚችለው ከአንድ ዓመት እስከ አንድ ዓመት ተኩል በሚሆን ጊዜ በመሆኑ እስከዚያው ማኅበራዊ አለመጠጋጋትንና ሌሎችም የመከላከያ ዘዴዎችን አክብረንና ጠብቀን መቆየት ይገባናል ብለዋል። ዶክተር ዴቪድ ናባሮ መልእክታቸውን ሲያጸኑም ይህንን አሉ። ዓለም ከኮቪድ-19 ጋር አብሮ መኖርን መማር መለማመድም አለበት። ዝናባትን፣ እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ወደ ኢትዮጵያ ፖለቲካዊ ጉዳይ ነው የምናመራው። የኢትዮጵያ ወቅታዊና ሕገ መንግሥታዊ ችግሮችን ለመፍታት መንግሥት አማራጭ ሀሳቦችን እየፈራ ነው ሲሉ የነጻነትና እኩልነት ፓርቲ መሪ ተናገሩ። መንግሥት በቂ የውይይት መድረኮችን መፍጠር እንዳለበትም አሳስበዋል። እንዲህ ያሉ መድረኮች በመክፈት ወደ ብሔራዊ መግባባት ለመድረስ ጊዜው አልመሸምም ይላሉ። መለስካቸው አመሀ ዝርዝር አለው ነጻነትና እኩልነት የተሰኘው ፓርቲ በወጣው መግለጫ በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት በኢትዮጵያ ስድስተኛውን አገር አቀፍ ምርጫ ለማካሄድ የጊዜ ሰሌዳው በመተላለፉ ከተከሰተው ህገ መንግሥታዊ አጣብቅኝ የመውጫ ቀላሉና ሕጋዊ መፍትሄው የሕገ መንግሥቱን አንቀጽ 58 እዝባር ሦስትን ማሻሻል እንደሆነ ገለጸ። ይህ በሌሎች አገሮች መደረጉ እንደተመክሮ የወሰደው ነጻነትና እኩልነት ፓርቲ ያለው የሀገሪቱ ሕገ መንግሥትም በግልጽ ያስቀመጠው የማሻሻያ ድንጋጌ መፍትሄ ይሰጣል ብሏል። የፓርቲው ሊቀመንበር ዶክተር አብዱልቃድር አደም ለቪኦኤ ጨምረው በሰጡት ማብራሪያ ይህ ምርጫ ሊራዘም የሚገባው ለአንድ ዓመት ያህል ብቻ መሆን እንዳለበት ጠቁመው ይህ የፓርቲያቸው ምክረ ሐሳብ መሆኑና ሌሎችም ፓርቲዎችም የተለያዩ ሐሳቦች እንዳሏቸው ሁሉም መደመጥ እንዳለበትም አሳስበዋል። ከኛ ውጭ ሌሎች ፓርቲዎችም የራሳቸውን አማራጭ ይዘው ቀርበዋል። መንግስት ወይም ገዢው ፓርቲም የራሱን አማራጭ ይዘው ቀርበዋል። ትራንዚሽናል ገቨርንመንት የሚጠይቃል ባላደራ መንግስት። በእኛ ሀሳብ እነዚህ ነገሮች ተገቢ ናቸው፣ መቅረብ አለባቸው። እስካሁንም ያላቀረቡም ካሉ ቁጭ ብሎ ባሉት አማራጮች ላይ ተነጋግሮ ለሀገራችን አሁን ከገባንበት ችግር ሊያወጣን የሚችለውን የተሻለ መንገድ በጋራ መፈለግ ተገቢ ነው ብለን እናስባለን። የፓርቲው መግለጫ አማራጭ ያለውን የመፍትሄ ሀሳብ ከሰጠ በኋላ የመጨረሻ ውሳኔውን በጉዳዩ ላይ የሚሰጠው የህዝብ ተወካዮች ምክር ቤት እንደሆነ ያለውን እምነት ይገልጻል። ይሁንና ምክር ቤቱ ወደዚህ ውሳኔ ከመድረሱ በፊት ከባለድርሻ አካላት ጋር በቂ ውይይት መደረግ አለበት ብለዋል ዶክተር አብዱልቃድር። በዚህ ረገድ መንግሥት አማራጭ ሀሳቦችን እየፈራ ነው ይላሉ። የኮሮና ወረርሽኝ የፈጠረው ስጋት እንዳለ ሆኖ ያንን ታሳቢ ባደረገ ሁኔታ አሁንም እየተደረገ እንዳለው ግን በቂ ነው ብለን የማናስበው በርካታ የፖለቲካ ፓርቲዎች አሉ። ኢትዮጵያ ውስጥ ሴ ሊኖራቸው ይገባል። የትኛውም ሀሳብ ይቅረብ፣ ሀሳብን መቀበል ያስፈልጋል። አሁን በተለይ በመንግስት በኩል እያየነው ያለነው ሀሳብን የመፍራትና በቂ ውይይት መድረክ ያለማዘጋጀት ሊሚቴሽንስ አለው። ብዙ ፓርቲዎች ሀሳብ አላቸው። ጥሩ ማሳያ የሚሆኑ በተለይ የመንግስትን አሁን እያደረገ ያለውን ስብሰባ ተጠራ። በመንግስት በኩል ጠቅላይ ሚኒስትሩ ስብሰባ አዘጋጁ። አንድ ሀሳብ ነው ለፓርቲዎች የቀረበው። ሲጀመር የተጠሩት በጣም ሊሚትድ የሆኑ ፓርቲዎች ናቸው። አጀንዳ ሳይነግፋቸው ነው የመጡት። እዛም ላይ የመንግስትን ሀሳብ ብቻ ተነገረና ወጣ። ያው ሂደት ቀጥሎ አሁን የትርጉም የመጠየቅ ሂደቱ ውስጥ ተገብቶ እየተሰራ ነው ያለው እና በቂ ውይይት እየተደረገ አይደለም። አሁንም ቢሆን አልረፈደም። በትርጉም መጠየቅ ሂደቱም ላይ ቢሆን እሱ ላይ ጥያቄ አቅርበናል። ልክ ባለሙያዎችን ሀሳብ እንዲሰጡ ጥያቄ እንደቀረበ ሁሉ ሌሎች የባለድርሻ አካላት ፓርቲዎችን ጨምሮ ሀሳባቸውን እንዲያቀርቡ ትርጉሙ እንዴት መሄድ አለበት በውጤቱም ላይ መስማማት መቻል አለብን። ካልሆነ ሕጋዊ ጥያቄዎችን እንሰታለን ግን ፖለቲካዊ መግባባትን ላያመጣ ይችላል። ያ ደግሞ መጨረሻ ላይ አደጋ ይዞ ሊመጣ ይችላል ብለን እንሰጋለን። እንደተባለው የሚሰጠው የመጨረሻ ውሳኔ በስልጣን ላይ ያለውን መንግስት ፍላጎት ብቻ የሚያስጠብቅ እንዳይሆን በብዙ አካላት የተስተጋባ ነው። እናንተም ይናስታቸዋል። ይህ እውን እንዳይሆን ምን ማድረግ ይቻላል? በእኛ በኩል አንድ መፍትሄ ይህን በተመለከተም አቅርበናል። ከኮቪድ በፊት ነው። መሰረታዊ የኢትዮጵያ የፖለቲካ ችግር ሊፈታ የሚችለው ብሔራዊ መግባባት ያስፈልጋል ብለን ያንንም ሀሳብ አዳብረን ለተለያዩ አካላት ንሽሄድ አድርገናል። አሁንም ቢሆን ብሔራዊ መግባባት በጣም አስፈላጊ ጉዳይ ነው። አሁን ባለው በተለይ ኮቪድ ሲጨመር ነገሮች በጣም ተወሳስበዋል። የመንግስትን ብቻ አቋም ወይም የአንድን አካል ብቻ ይዞ መሄድ መጨረሻ ላይ ዋጋ ሊያስከፍል ይችላል። መረሳት የሌለበት አሁን ያለንበት ያለፈው ሁለት ዓመት የትራንዚሽን ጊዜ ነው። ከከፍተኛ ቀውስ ነው ወደዚህ የመጣ ነው። ብዙ ዋጋ ተከፍሎበታል። አሁን እዛ አዙሪት ውስጥ እናንገባ አሁን አገሪቱን ትራንዚሽኑን የሚመራው ኃይል በቂ ትኩረት ማድረግ አለበት። በብልጽግና ፓርቲ በሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማዕከል የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ እንደሚሉት በብሔራዊ መግባባት አስፈላጊነት ብልጽግና ፓርቲም ተመሳሳይ አቋም አለው። ይሁንና ብሔራዊ መግባባት በሚለው ጽንሰ ሐሳብ ላይ በሁሉም ዘንድ አንድ አይነት ትርጉም ያለ እንደማይመስል ጠቁመው በዚች ሀገር ውስጥ ህጋዊ ማዕቀፍን በተከተለ መንገድ ለመንቀሳቀስ የማያስችል ሁኔታ እንደሌለ ተናግረዋል። ውይይትን በተመለከተ መድረኮች ክፍት እንደሆኑም አብራርተዋል። መወያየት አለብን። አዎ፣ አሁንም እንወያያለን። ነገም ትላንትም ስንወያይ ነበር። ዛሬም እንወያያለን። ነገም ውይይቱ ይቀጥላል። ነገር ግን ምንድን ነው? እኔ እኔ ካሉሰሙ አንዳንዶቹ እንደውም እኔ ጠቅላይ ሚኒስትር ወይ አንዱ ምክትል እያሉ በየሚዲያ ሁሉ ሲያወሩ ትሰማለህ። ከህግ አግባ ውጭ እኛ እያልን ያለ ነው። በህግና ህገ መንግስት አይበሆን መንገድ ብቻ ተጉዘን የዲሞክራሲ ምህዳሩን አስፍተን ልዩነቶቻችንን በተቻለ መጠን አጥበን ልዩነቶችን በጣም የከፉ ካሉ ደግሞ በልዩነቶች ውስጥ አንድነት ፈጥረን ተነጋግረን ወደፊት መሄድ እንችላለን። አሁን ለገጠማት ክፍተት ህገ መንግስታዊ በሆነ መንገድ መሙላት እንችላለን። ፓረር አልጌን መነጋገሩ ግንኙነቱ መወያያቱ ሌሎች ነገሮች ማድረጉ እሱ እንዳለ ይቀጥላል የሚል አቋም ነው በእኛ በኩል ያለው። ፓርቲያቸው ውይይትን እንደማይፈራ የገለጹት አቶ አወሉ እስከ ዛሬ የሄደባቸው መንገዶችም ይህን እንደሚያሳይ ነው ያስረዱት። አንዳንድ ደግሞ ከህገ መንግስቱ ውጭ አማራጭ አለን እያሉ ለማቅረብ ሙከራ ያደረጉበት ሁኔታ አለ ከዚህም አልፎ ሙከራ ማሰራራት የሚገቡበትም ሁኔታ ስላለ በመንግስት በኩል በህገ መንግስት ማዕቀፍ ውስጥ የሚደረጉ አጋጣሚ ለማንሳት ነው። ከህገ መንግስቱ ወጣ ብለን የምናደርጋቸው ነገሮች በሙሉ አደገኛ ሀገሬን ወዳለሆነ ወደ ብተናና ሌሎች ነገሮች ሊያደርሱ ስለሚችሉ የድርጅት አቅሙን ፕሬዝዳንት ይህ ጊዜ እየጠራቸው ቢያንስ በወር ውስጥ አንድ ጊዜ ውይይት እንደሚያደርጉ ነው እኔ የማውቀው። ስድስተኛውን ሀገር አቀፍ ምርጫ በጊዜው ለማካሄድ ባለመቻሉ ምክንያት የተፈጠረውን ህገ መንግስታዊ ችግር ለመፍታት የሚደረገው ጥረት አሁን ይገኘው በሕገ መንግሥት ጉዳዮች አጣሪ ጉባኤ ዙሪያ እንደሆነ ይታወቃል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በደቡብ ክልል ጉራጌ ዞን በማረቆና በመስቃን መካከል ዳግም በተቀሰቀሰ የማንነትና የመሬት ይገባኛል ግጭት የአስር ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ተናገሩ። የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ በግጭቱ የስድስት ሰዎች ሕይወት ማለፉን ገልጸዋል። በጉዳዩ ላይ መግለጫ እንዲሰጡን ለክልሉ ሰላምና ጸጥታ ቢሮና ለጉራጌ ዞን አስተዳደር ኃላፊዎች ስልክ ብንደውልም ልናገኛቸው አልቻልም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይነግረናል። የማንነት መብትና የመሬት ይገባኛል ጥያቄዎችን ተከትሎ በጉራጌ ዞን ማረቆና መስቃን ወረዳዎች መካከል ዳግም በተቀሰቀሰ ግጭት የአስር ሰዎች ህይወት ማለፉን ለደህንነታቸው ሲባል ስማቸው እንዳይገለጥ የፈለጉ የአካባቢው ነዋሪዎች ለቪዮኤ ተናግሯል። ባቴሌጃሎ የሚባል ቀበሌ ላይ የማረቆ ብሔረሰብ ተወላጆች አሉ እና ከጎረቤት ካሉ ወይም በአጎራባች ከሚኖሩ የጉራጌ ብሔር ተወላጆች ጋራ በወሰን ጉዳይ ላይ ሰው ሞተ ነው ያለው። በሁለቱም ወገን ሰው ሞቷል። ከአስር በላይ ሰዎች ሞተዋል። በዚህ ሳምንት ውስጥ ብቻ ማለት ነው። ይህ ቃጠሎም ንብረትም ወድሟል። ከውቻ ገነሜ ከሌጃ ነው ከአባቴ ሱጡና ከሰሜ እንዲዳ ቀበሌ ተፈናቅለው ወደ ማረቆ ወደ ዋና ከተማ የሆነችው ቆሼ ከተማ ላይ ነው አሁን የሚገኙት ማለት ነው። በጉራገ ዞን የማረቆና የመስቃን ግጭት ልባት ሳይሰጠው ዓመታትን የተሻገረ ሲሆን የዛሬ 20 ዓመታት ገደማ የተፈጠረው ይኸው ይሰጥ አገባ ዛሬ መቋጫ ሳያገኝ የህይወት ዋጋ እንዲከፈልና ንብረት እንዲወድም ምክንያት መሆኑን ገልጧል። በእውነቱም በኩል ከአርባን ከአምሳ ቤት በላይ ተካለዋል። በርካታ ንብረትም አብሮ እንደወደመ ነው። ተባቴ ሌጃ ነው። በርካታ ሰው ተፈናቅለው ወደ ማረቆ ወረዳ የመጡ አሉ። የመሬት ይገባኛል ጥያቄ የሚቀርብባቸው ቀበሌያት ዘጠኝ ሲሆኑ ባቴ ሌጃ ነው፣ ባቴ ፎጦ፣ አቻገንምና ስምንዲዳ ቀበሌያት አሁን ግጭቱ የተቀሰቀሰባቸው መሆናቸውን ተናግረዋል። የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያው ኃላፊ አቶ ፈለቀ አባቴ አለኝ በሚሉት መረጃ እስከ ቅዳሜ ከእሳት ድረስ ስድስት ሰዎች መገደላቸውን ተናግረዋል። በእርሻ ቦታ ላይ ካለ ታርሳ አለ አታርስም በሚል ትንቅንቅ የሚፈጸሙ የግድያ ወንጀሎች አህል አሁን እኔ ጋር ያለኝ ያው መረጃን መሰረት አድርጌ ነው ለሚዲያ መረጃ መስጠት ያለብኝ። አስር ሰው የሚለው እኔ መረጃው የለኝ ከስድስት ሰው በስውር ጨለማን ተገን በማድረግ ሰዎች እንደነዚህ አይነት አደጋ የተቀለጡበት ሁኔታ ነው ያለው። የጸጥታው ኃይል ለማረጋጋት ጥረት ማድረጉንም የአካባቢው ነዋሪዎች አልሸሸጉም። መከላከያም ልዩ ኃይልም የክልሉ ገብቶ የመቆጣጠር ነገር እየሞከሩ ነው። እንደዛም ቢሞከር እንዲሆን በየጊዜው ጠብቆ ወደ ፈታ ለብቻ የሚሄድ ሰው ከተገኘ ይታፈናል፣ ይገደላል። ጉዳዩ በጊዜያዊ ወታደራዊ እዝ የተመራ መሆኑን ጠቅሰው በጋራ ባልተገመገመ ጉዳይ ላይ መረጃ ለመስጠት እንደሚቸገሩ የጉራጌ ዞን አስተዳዳሪ አቶ መሐመድ ጀማል ነግረውኛል። ጊዜያዊ ወታደራዊ እዙን የሚመራው የክልሉ ሰላምና ጸጥታ ቢሮ በጉዳዩ ላይ መግለጫ እንዲሰጥ የተደረገው ሙከራ አልተሳካም። ተመሳሳይ ችግር የዛሬ ዓመት በሁለቱ ወረዳዎች መካከል ተፈጥሮ የብዙሃን ሕይወት መቅጠፉና በአስር ሺዎች የሚቆጠሩ ዜጎች ደግሞ እንዲራቡና እንዲፈናቀሉ ምክንያት መሆኑ አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዮስ አዋሳም ዮናታን ዘብዴው ስለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ይችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ ስለ ኮቪድ-19 ተጽዕኖውን ካሳረፈባቸው ዘርፎች አንዱ ኢንቨስትመንት ነው። በኢትዮጵያም ባለፉት ዘጠኝ ወራት የውጭ ቀጥተኛ የኢንቨስትመንት ፍሰት ካለፈው ዓመት ጋር በንጽጽር ውስጥ በግማሽ ቢሊዮን ዶላር መቀነሱ ተነግሯል። የደንገረመው የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር አቶ አበበ አበባየሁን አነጋግራ ተከታዩን ዘገባ አሰናድታለች። የኢትዮጵያ የኢንቨስትመንት ዘርፍ ባለፉት አስራ ሁለት አመታት ውስጥ ከፍተኛ የሆነ እመርታ እያሳየ የነበረ ሲሆን አሁን ላይ ግን በአለም አቀፉ የኮቪድ-19 ወረርሽኝ ምክንያት ጫና ውስጥ ገብቷል። በተለይም ደግሞ የውጭ ቀጥተኛ ኢንቨስትመንት ላይ መቀነስ መስተዋሉን የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር አቶ አበበ አበባየው ያስረዳሉ። ኮቪድ-19 እንግዲህ በቅርቡ አንክታድ ያወጣው ሪፖርት እስከ አርባ በመቶ ድረስ የኢንቨስትመንት ፍሰት እንደሚቀንስ በአለም ላይ ያለውን ነው እንደሚቀንስ ያሳያል። በእኛም ሀገር ቢሆን ኮቪድ አስራ ዘጠኝን ተከትሎ እኛ ሀገር ሊመጡ የሚችሉ ቀጥተኛ ኢንቨስትመንት ፍሰቶች እንደሚቀንሱ ግልጽ ነው። አሁን የዘጠኝ ወር ሪፖርት አጠናቅረን ጨርሰናል። አንድ ነጥብ ዘጠኝ ቢሊየን ዶላር የሚደርስ የውጭ ቀጥተኛ ኢንቨስትመንት ፍሰት ዘጠኝ ወራት ውስጥ ማስመዝገብ ችለናል። ይህ ከአምናው ጋር ሲነጻጸር በማሽ ቢሊየን ዶላር ቅናሽ ያሳያል። አብዛኞች ይሄ ብቻ ሳይሆን የኢትዮጵያ ውስጥ ያሉት የውጭ ቀጥተኛ ኢንቨስተሮች እንደዚሁም የሀገር ውስጥ ባለሀብቶች ኢንቨስትመንቶቻቸው ላይ ከፍተኛ የሆነ አሉታዊ ተጽዕኖ እያሳደረ ነው። አንዳንዶቹ የገበያ ችግር አጋጥሟቸዋል። ለአብነት የሚጠቀሰው የአበባው ዘርፍ ስዳችን በቀን ከምናደርገው የሀያ ፐርሰንት ቅናሽ እነሰ ነበር ኤክስፖርት እያደረገ የነበር ነው እና በሁለት ሳምንት ጊዜያት ውስጥ ወደ አስራ አንድ ሚሊዮን ዶላር የሚደርስ የውጭ ንግድ መጠን ቅናሽ አሳይተዋል። በአበባ ነው እንግዲህ እንደምሳሌ ወስደው እና ወደ መቶ ሀምሳ ሺህ የስራ እድል የፈጠረ ኢንዱስትሪ እንደመሆኑ መጠን ይህ በሀገር ኢኮኖሚ ላይ ፈጥሮ ጫና ቀላል አይደለም። ምርቶቻቸውን ለሀገር ውስጥ ፍጆታ የሚያቀርቡ ባለሀብቶች ያን ያህል ጫና እንደሌለባቸው የጠቆሙት ኮሚሽነሩ በአንጻሩ ምርታቸውን ለውጭ ገበያ በሚያቀርቡ ድርጅቶች ላይ እየደረሰ ያለው ጫና ከፍተኛ መሆኑን በመጥቀስ ኮቪድ-19 በሀገሪቱ ምጣኔ ሀብት ላይ እያሳደረ ያለው ጫና ከጤናው ዘርፍ የገዘፈ መሆኑንም ያስረዳሉ። ሌላው የገዢ ወይም ደግሞ የገበያ ችግር ያጋጠመው መንግስት ከፍተኛ መዋለ ንዋይ አፍሶ የገነባቸው ኢንዱስትሪ ፓርኮች ውስጥ የገቡ ባለሀብቶች በአብዛኛው የጨርቃጨርቅና አልባሳት ምርት የሚያመርቱ የነበሩ ሲሆን ገዢዎቻቸው ከዚህ በፊት ሰጥተው የነበሩትን የግዢ ትእዛዝ የመሰረዝ በዚህም የተነሳ ከፍተኛ የሆነ የገበያ እጥረት ያጋጠማቸው ሁኔታ እያየን ነው። ተመሳሳይ የሆቴል ኢንዱስትሪው በጠቅላላ ሊባል በሚችል መልኩ እንዳለ ቱሪዝም ኢንዱስትሪው እንደ ኢንዱስትሪ በከፍተኛ ሁኔታ በአሉታ ሁኔታ የተጎዱበት ሁኔታ ነው ያለ። ኮቪድ አስራ ዘጠኝ በኢንቨስተሮች ላይ በኢንቨስትመንት ላይ በሰፊው ደግሞ በጠቅላላ በኢኮኖሚው ላይ ያለው ጫና ከጤናው ላይ ከሚያመጣው ጫና ገዘፈ እንጂ የሚያንስ አይደለም። ኮሚሽነር አበበ ባለሀብቶች እንዳይዳከሙና ኪሳራ ውስጥ እንዳይገቡ ለማበረታታትና ለማገዝ መንግስት ከባንኮች ጋር የብድርና የወለድ ቅነሳን ከማዘጋጀት ጀምሮ የተለያዩ ማበረታቻዎች ላይ እየሰራ መሆኑንም ነው የሚናገሩት። መንግስት በጣም በአለ አቅሙ ባለሀብቶች ከስራ ውጭ እንዳይሆኑ ለማድረግ በጣም የተለያዩ አይነት እርምጃዎች እየወሰደ ነው። እንደሚታወቀው አንደኛ በባንኮች የነበረ ካሽ እጥረት ስለነበረ በብሔራዊ ባንክ አማካኝነት በሁን ሁለት ጊዜ በሚደርስ ወረዲ ለባንኮቹ ተጨማሪ የገንዘብ አቅርቦት እንዲደርስ ተደርጓል። ከዛም ባለፈ ይህ የገንዘብ አቅርቦት ደግሞ የግልም ሆነ የመንግስት ባንኮች በማግኘታቸው የተነሳ ከዚህ በፊት ሀብቶች የነበረባቸውን ብድር እንደገና ክፍያ ጊዜውን የማራዘም አንዳንዶቹ ንፋክት በአብዛኞቹ ሊባል በሚችል መልኩ ለድምጣ ሆነ እየቀነሱ ነው። ይህ ለባለሀብቶቹ ትልቅ አስተዋጽኦ ይኖረዋል ማለት ነው። ኤክስፖርት ላይ የተሰማሩ አምራቾች ለአራት ወር የሚሆን የሰራተኞች ላይ ይከፍሉት የነበረውን የደሞዝ የገቢ ግብር ላይ መንግስት የቆየቶ ስለሆነ ወይቨር የሰጠ ስለሆነ እሱም በተወሰነ ደረጃ ትልቅ አስተዋጽኦ ይኖረዋል ማለት ነው። ከዚህ በተጨማሪ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾችም በጊዜያዊነት ወቅቱ የሚፈቅድላቸውን ምርቶች እንዲያመርቱ እድሉ እየተመቻቸ መሆኑንም ነው የሚገልጹት። ከዚህ ባለፈ ግን ያለ ነው ምንድነው፣ እነዚህ ገበያ ያጡ በተለይ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾች በተቻለ መጠን ምርታቸውን ቀይረው በተለይ ለዚህ ለበሽታውን ለመግታት የበሽታውን ስርጭት ለመቆጣጠር በሚያስችል ምርቶች ላይ እንዲያውሉ ትልቅ እገዛ በማድረግ ቁጥራቸው ትንሽ የማይባሉ ኩባንያዎች አሁን ወደዛ ምርት የማምረት ስራ ውስጥ እየገቡ ያሉ አሉ። የምናደርገው ለምንድነው ሐኪሞች እና ነርሶች የሚያደርጉት ልብሶች የሚሆን ሌሎች ከበሽታው ጋር የተገናኙ መቆጣጠሪያ ቁሳቁሶችን በማምረት ላይ ቢሰማሩ ቀጣይ የገበያ ምንጭ ሊሆን ይችላል በሚል እሱ ላይ ትልቅ እገዛ እያደረግን ያለንበት ሁኔታ ነው ያለው። በሌላ በኩል መንግስት ኢንቨስትመንትን ባለበት ይዞ ለመቀጠልና ለማበረታታት አጋር ግብረሰናይ ድርጅቶች ጋር የእርዳታና የብድር ሁኔታዎችን ማመቻቸቱ ላይ እየሰራ መሆኑንም ኮሚሽነር አበበ ያስረዳሉ። ጠቃሚ ነው ብዬ የማስበው ከልማት አጋሮች ጋር እያደረግን ያለ ነው። ልማት አጋሮች መንግስት ከዚህ በፊት ከፍተኛ መዋለ ነዋይ በተለይ ያወጣባቸው እነዚህ ኢንዱስትሪ ፓርኮች ውስጥ ያሉ ባለ ሀብቶች የቀጠሯቸው ሰራተኞች በአንድ ቀን ስራ ውጭ ሆነው ከዚህ በፊት የነበረው ምርታማነት ሙሉ በሙሉ እንዲጠፋል ስለሚያደርግ በሚል አሁን ከጂአይዜድ ጋር የጀመርነው ፕሮጀክት ምንድን ነው የሚያሳየው? አስራ አምስት ሺህ የሚሆኑ ሰራተኞች በኢንዱስትሪ ፓርኮች ውስጥ ምርት ማምረት ካቆሙ በቤታቸው የፊት ጭንብ የሰፉ ሊሸጡ የሚችሉበት ይህን ደሞዝ ደግሞ ጂይዝ የሚያቀርብበትን ፕሮጀክት አቅርቧል። ሌሎች ተመሳሳይ እናግዛቸው ጥያቄዎች ከሌሎች የልማት አጋሮች የሚመጡ ስላ ከእነሱ ጋር አብረን እያየ ነው ነው። ስለዚህ በተለይ በማምረቻ ዘርፉ ላይ የተሰማሩ በወጪ ንግድ ላይ ከፍተኛ አስተዋጽኦ ያላቸው ኩባንያዎችን እና ብዙ ሰራተኞችን የቀጣው ሰራ የሚያግዝ የገንዘብ እርዳታ ድረስ የሚያስኬድ አንዳንዴ ደግሞ የብድር አቅርቦት ያለምንም ኮላተራል ሊሆን ይችላል ወይም በቀላል በጣም ዝቅተኛ በሆነ ኢንትረስትሬት ሊሆን ይችላል። ነገር እነዚህ ሰረት ኩባንያዎች ምርታማና ተወዳዳሪ ሆነው ሊቀጥሉ የሚያስችሉበትን አግባብ ማየት የሚለው እና ይህን በተመለከተ ከጂአይዚ ከዲኤፍአይዲ የዩኬ የልማት ዊንጉ ነው እሱ። እንደዚሁ ዩኤስአይዲ ጋራ በቅርበት እየሰራ ነው። ኮሚሽነር አበበ አበባየው ሲያጠቃልሉም አዲሱ የኢንቨስትመንት ደንብ የውጭ ባለሀብቶችን የሚያበረታታና በህግ ከታገዱ የኢንቨስትመንት ዘርፎች ውጪ በሁሉም ላይ ተሳትፎን የሚፈቅድ መሆኑን ጠቅሰው የውጭ ባለሀብቶች በያሉበት ሆነው መዋለ ንዋያቸውን እንዲያፈሱና እንዲመዘገቡ የሚያግዝ ስርዓት መዘርጋቱንም አስረድተዋል። la radio eden garamo washington dc ኤደን ገረመውን እናመሰግናለን። አድማጮች፣ ስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። ባለፈው ሳምንት ፕሬዚዳንት ዶናልድ ትራምፕ መንግስታቸው አስር ሚሊዮን ለሚደርሱ አሜሪካውያን ምርመራ ማካሄድ መቻሉን አስታውቀዋል። ይህ ከሀገሪቱ ጠቅላላ ህዝብ ሶስት ከመቶ ያህል መሆኑ ነው። ዴሞክራቶች ደግሞ ገና ከመነሻው መደረግ የነበረበት ምርመራ ባለመደረጉ ቫይረሱ የፈጠረው ችግር በእጅጉ መባባሱን አንስተው ይወቅሳሉ። በቤት ተገድቦ መቀመጥን የሚያዘው መመሪያ በአንዳንድ የአካባቢው ክፍለ ግዛቶች መላላቱ በሚነገርበት በዚህ ወቅት ዴሞክራቶች ችግሩን ለመታደግ የበለጠ እርዳታ እንደሚያስፈልግ እያነሱ ይወተውታሉ። በዩናይትድ ስቴትስ የተወካዮች ምክር ቤት የቪኦኤ ዘጋቢ ካትሪን ጊብሰን ያሰናዳችውን ዘገባ መሰረት አድርጎ ደረጀ ደስታ የሚከተለውን አጠናቅሯል። የዩናይትድ ስቴትስ ኮንግረስ አባላት በኮሮና ቫይረስ ወቅት ተዘግቶ የቆየውን የአገሪቱን የንግድ የስራና የማህበራዊ እንቅስቃሴዎችን መልሶ መክፈቱ የሚያስከትለውን ጉዳት እየመዘኑ ነው። ለሁለት ወራት በቤት ውስጥ ተገድቦ ከመቆየት በኋላ አንዳንድ አካባቢዎች ቀስ በቀስ እየተከፈቱ ነው። የአሜሪካ ኢኮኖሚ መልሶ ማንሰራራት የመቻሉ ነገር ግን አሜሪካውያንን እያሳሰበ ይመስላል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ግን እንዲህ ይላሉ። እኔ እንደሚመስለኝ በአገራችን ከእስከዛሬዎቹ ዓመታት ሁሉ የተሻለ ዓመት ይኖረናል። ይሁን እንጂ ኢኮኖሚው እንዲንሰራራ እስከዛሬ በትሪሊዮኖች ዶላር የፈሰሰው የመንግሥት ድጎማ በራሱ በቂ ላይሆን ይችላል። ዴሞክራቶች ተጨማሪ የእርዳታ ገንዘብ ከመላኩ ጎን ለጎን ለኢኮኖሚው ድቀት ምክንያት የሆነውን የኮሮና ቫይረስ ስርጭት ለመግታት አገሪቱ ምርመራውንም አብሮ ማስኬድ ይኖርባታል ይላሉ። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ እንዲህ ብለዋል። ችግሩን እየፈታ ነው ነው። አሁንም በትልቁ ልንፈታው ይገባል። በእርግጥ ወጪው እጅግ ከፍተኛ ነው። ቢሆንም ለአሜሪካ ሕዝብ ይገባዋል። የአገሪቱ ዕዳ በከፍተኛ አደጋ እየተስፋፋ ነው በማለት ድጎማውን የሚተቹት ሪፐብሊካኖች ችግሩ በፌዴራል ደረጃ ሳይሆን በየአካባቢው አስተዳደር ግዛቶች መፈታት አለበት እያሉ ነው። በዋይት ሃውስ የኢኮኖሚ አማካሪ የሆኑት ስቲቨን ሙር አብዛኛው የአገሪቱ አካባቢዎች በአስተማማኝ እንቅስቃሴያቸውን ሊከፍቱ ስለሚችሉበት ሁኔታ እንዲህ ብለዋል። በእርግጥ ከሞቱት ግማሽ የሚሆኑት ይገኙበታል የተባሉትንና ነርሲንግ ሆም እየተባሉ የሚጠሩትን የአረጋውያን የጤና መንከባከቢያና ማሰንበቻ ቤቶች ደህንነታቸው የተጠበቀ ማድረግ ያስፈልጋል። ግማሽ የሚሆኑት የአገሪቱ አካባቢዎች ምንም የኮሮና ቫይረስ ችግር የለባቸውም ማለት ይቻላል። እነርሱ ያለ ጥርጥር ሊከፍቱ ይችላሉ። ሕግ አውጪዎቹ የዩናይትድ ስቴትስ የኮንግረስ አባላት ከየቤታቸው ሆነው ባደመጧቸው የጤና ባለሙያዎች ምስክርነት አበረታች ምልክቶችን ሰምተዋል። ሆስፒታል ተኝተው የሚታከሙና ለቫይረሱ የተጋለጡ አዳዲስ ሰዎችም ቁጥር የመቀነስ ምልክት እያሳየ ነው። በሌላ በኩል ደግሞ አደጋው ቢቀንስም ስጋት ያልቀነሰላቸው ወገኖች አሁንም አሉ። ለምሳሌ በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኮሚሽነር የነበሩት ዶክተር ስካት ጋሌብ እንዲህ ብለዋል። እውነት ነው ወረርሽኙ በአገር አቀፍ ደረጃ ስለመቀነሱ ምልክቶች እያየን ነው። ይሁን እንጂ ብዙም ችግር እንደሌለባቸው አድርገን የወሰድናቸውና ከግምታችን ውጪ ቫይረሱ ይበልጥ የተስፋፋባቸውንም አካባቢዎች አብረን እየከፈትን ነው። አገሪቱን ለተፈለገው ኢኮኖሚያዊና ማህበራዊ እንቅስቃሴዎች በአስተማማኝ ሁኔታ ክፍት ማድረግ የሚያስችለው አንድ ቁልፍ ነገር በየስፍራው ያለውን የተጋላጮች ሁኔታ እንቅስቃሴና የግንኙነት ውሏቸውን በቅርብ መከታተል ሲቻል መሆኑንም ባለሙያዎች ይናገራሉ። ታም ኢንግ ለዝቢ በጆን ሃፕኪንስ የብሉምበርግ የማህበረሰብ ጤና ኤክስፐርት ናቸው። እሳቸውም ለቫይረሱ ተጋላጮችን በቅርብ የመከታተል አስፈላጊነትን አጠንክረው በመግለጽ እንዲህ ብለዋል። ለአብዛኛው ሰው የሚደርስ መከላከያ ክትባት እስኪገኝ ድረስ ለቫይረሱ የተጋለጡትንና እነርሱንም የቀረቧቸውን ሰዎች ሁሉ ማንነት ለይቶ በቅርብ መከታተል የስትራቴጂያችን ቁልፍ አካል ነው። የመከላከያው ክትባት ሊገኝ የሚችለው ገና ከአንድ አመት በኋላ መሆኑ በተነገረበት ሁኔታ ወረርሽኙ በተከሰተበት የመጀመሪያው ወቅት አካባቢ የነበሩ ስህተቶች መደገም የለባቸውም የሚሉት የጤና ባለሙያዎች ለቫይረሱ የተጋለጡትን ሰዎች ለመለየት የሚያስችለውን ምርመራ በስፋትና በፍጥነት ማከናወን እንደሚገባ ይመክራሉ። በሃርቨርድ ዩኒቨርሲቲ የዓለም አቀፍ ጤና ተቋም ምሁር አሺስ ጃ እንዲህ ይላሉ። በቂ የምርመራ መዋቅር ያልነበረን በመሆኑ አብዝቶ በተስፋፋው ኮሮና ቫይረስ ላይ ሙሉ ኃይላችንን ለማሳረፍ የሚያስችለንን አቅም አላገኘንም። ስለዚህም ምርመራ ማድረግ አለመቻላችን ሀገራችንን እንድንዘጋ ያስገደደን መሠረታዊ ድክመታችን ነው። ምንም እንኳ ሁለቱም ወገኖች ማለትም ዴሞክራትና ሪፐብሊካን አገሪቱ ታይቶ ካልታወቀው የኢኮኖሚ ቀውስ የምትወጣበትን መንገድ እያፈላለጉ ቢሆንም ለኢኮኖሚያዊና ማህበራዊ እንቅስቃሴዎች ሁሉ ዝግ ሆና የቆየች አገር ጉዳይ ከጥቂት ወራት በኋላ በሚካሄደው ፕሬዝደንታዊ ምርጫ ትልቁ መነጋገሪያ መሆኑ አይቀርም። ለአሜሪካ ድምፅ ደረጀ ደስታ ከፌርፋክስ ቨርጂኒያ። አዲሱ ባልደረባችን ደረጀ ደስታን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሐኪሞን ይጠይቁ፣ ተከታዩ ዘገባ ባለፈው ሳምንት አስተዋውቀን በሰዓት እጥረት የተነሳ ሳናቀርብ የቀረነው ፕሮግራም ነው። የአውራምባ ማህበረሰብን እንታደግ የሚል ጥሪ ያሰሙ አንድ የዩናይትድ ስቴትስ ነዋሪ የሆኑ ሐኪም ናቸው። የሐኪሙን ይጠይቁ እንግዳ ዶክተር አሸናፊ ወቅቱ ላይ ይባላሉ። የኮቪድ-19ን መዛመት ለመከላከል ታልመው በዓለም ዙሪያ የተጣሉትን እንቅስቃሴና የጉዞ ገደቦች ተከትሎ በህልውናቸው ላይ አደጋ ተጋርጧል ሲሉ ነው። ዶክተር አሸናፊ እኩልነትን መሰረት ባደረገው በተለየ ያኗኗር ዘይቤው ለሚታወቀው የአውራምባ ማህበረሰብ አባላት የንድረስላቸው ጥያቄያቸውን ያሰሙት። ይህንኑ መነሻ በማድረግ ዶክተር አሸናፊን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ እየተከበደ ለምሽቱም የውይይታቸውን የመጀመሪያ ክፍል ይዞ ቀርቧል። ዶክተር አሸናፊ ዋቅቶላ በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አቶ አሉላ እና አሜሪካ የአሜሪካ ድምፅ ደንበኛ ነዎት። ብዙ ጊዜ አድማጮቻችን የሚያውቀዎት ሐኪሞን ይጠይቁ ላይ የምናቀርባቸው አድማጮችን ሕክምና ነክ ጥያቄዎችን። ዛሬ ታዲያ ለየት ያለ አጋጣሚ ነው ያገናኘን የተለየ ማህበራዊ መስተጋብርና የቡድን ስራ በብዙዎች ዘንድ በስፋት የሚታወቅ ደቡብ ጎንደር የሚገኘው የአውራምባ ማህበረሰብ ከኮቪድ አስራ ዘጠኝ ወረርሽኝ ጋር ተያይዞ ዓለም የአውራምባ ማህበረሰብ ሊያጣ አይቻለውም ሲል የጻፉት ይሄ ረጅም ዓመታት ያስቆጠረ ወንድማማችነትን የልጆች መብትን መከበር ከፍ የሚያደርግ የተለየ ያናኗር ዘይቤን የሚከተል ማህበረሰብ ዛሬ አደጋ ላይ ነው እና እንድረስላቸው የሚል ጥሪ ያሰሙበት፣ እስኪ ይንገሩን ምንድን ነበር ከአውራምባ የደረሱት ማስታወሻ? ምንስ ለማድረግ ነው የሞከራቸው ያላችሁት፣ እስኪ ያጫውት እሺ በጣም አመሰግናለሁ ለዚህ ጥያቄ ተዋለብላ እጅግ እጅግ በጣም የማመሰግነው የአውራምባ ማህበረሰብ ሄጄ በተመለከትኩበት ጊዜ ትልቁ ትልልቅ ስራዎችን እየሰሩ ናቸው። ቅድም በጠቀስካቸው መርሆች ላይ የተመሰረቱ ማለትም የልጆች መብት መከበር፣ የአዛውንትና ሌሎች የመስራት አቅም የሌላቸው ሰዎችን መንከባከብ፣ የሴቶች እኩልነት ከፍተኛ የሞራል ጣል መጥፎም በተግባርም አለመስራት ፖሊስ የሌለበት ማህበረሰብ ነው። ይህ ሁሉ ነገር እያደረጉ ገንዘብ ባይተርፋቸውም ራሳቸውን ችለው የሚኖሩት ዘጠና ስምንት በመቶ ገበያቸውን የሚያገኙት ከውጭ ቱሪስቶች ነው። ቀና ኖራቸውን ዘይቤውን ለመመልከት የሚመጡ ጎብኚዎች አሏቸው። አዎ ለሚመጡ ጎብኚዎች እነሱ የሚደረገው መስተንግዶ ያውም እኮ ርካሽ ነው። የሚታደርበትን መቼም ማመን አይቻልም። ምግቡ ልዩ ነው። ደግሞ ትናንሽ ቁሳቁሶች ይሸጡዋሉ። ልብሶች፣ ጥበብ ከኔተራ የጅስ ስራዎች እነሱ የሚያመርቷቸው ናቸው። ራሳቸው የሚያመርቱትን የሚያመርቱትን ይህን በማድረግ ነው። ምክንያቱም እነሱ ከአምስት መቶ ሰላሳ በላይ ናቸው። ያላቸው መሬት አስራ ሰባት ሄክታር ብቻ ነው። እና በዛ ንገርቤል በቂ ለማድረግ አይችሉም። በዚህ ላይ እነኚህ ሰዎች ለራሳቸው ብቻ ሳይሆን ለአካባቢ ኅብረተሰብ ሁሉ ክሊኒክ አለ፣ ትምህርት ቤት አለ። እዛ ያለው ሁለተኛ ደረጃ ትምህርት ቤት ህዝቡ ብዛት እጥፍ ነው። አንድ ሺ ሁለት መቶ አካባቢ ነው ሰው የሚገኝ ማለትም የአብራምባ ብቻ አይደለም የሚገለግልበት፣ ሌላውም ሰው ክሊኒክ ውስጥ ገብቻ አይቻለሁ። የአዛውንት መኖሪያውን አይቻለሁ። ይህ ሁሉ የሚያንቀሳቅሱት ገቢው በውጪ ቱሪስቶች ነው እኛ አልፎ አልፎ ብንሰማም እንደዚህ በጉብኝት የተለመደ ነገር ስላልሆነ ባህር ዳር አጠገባቸው ሆኖ ሰባ አራት ኪሎ ሜትር ነው ወረታ አስራ ሁለት ኪሎ ሜትር ነው ደብረ ታቦር ሀያ አምስት ኪሎ ሜትር ገደማ ነው እና ብዙ ሰው የሚመጣ የለም አበሻ እንደው ያለመታወቅ ያህል ነው ቢመጣና ቢያይ ትምህርት ነው ግን ገና ልምዱም ስለሌለን ነው ምንድን ነው የሆነው ኮቪድ 19 መጥቶ አውሮፕላኖች ሲያቆሙ የእነሱ ጉሮሮ ተያዘ። እነኚህ ከአለምነት ሁሉ የሚታሰቡ ናቸው። ምክንያቱም ዓለም ብዙ ችግር አለው በግሎባላይዜሽን ጋር ተያይዞ የገቢ አለመመጣጠን፣ የእድገት አቅጣጫዎች፣ ብዙ ቀውሶች አሉት። እነኚህም ሁሉ ባላንስ አድርገው በድብና ተባብረው እና ትልቅ የሰላም ህይወት የሚኖሩ ሰዎች ኮቪድ 19 መታ። ይሄ ነው እንግዲህ እነሱን ካላዳንን ምን ዋጋ አለው ነው ዶክተር አሸናፊ ይህንን መነሻ በማድረግ ቀደም ብዬ እንደጠቀምኩት ሌሎች ስለ አውራምባ የሚያውቁ አውራምባን የጎበኙ በዚህ በዩናይት ስቴትስ የሚገኙ ባለሙያዎች እንደ እርሰው ሁሉ በፍላጎት በመነሳሳት እንድረስላቸው የሚለውን ጥሪ መቀበላቸውን እየተመለከትኩ ነው። በአሁኑ ሰዓት ምን ይመስላል? ብዙ የሚረዳ ወገንና አካባቢ እንዳለ ይገባኛል። ብዙዎች ችግር ላይ ወድቀዋል። ሁሉም በአጋጣሚ የሚያደርገው ነገር መኖሩ ውሱንነቱ እንዳለ ሆኖ ምን ያህል ሰሚ አግኝታችኋል? ምን ያህል ሰዎች ስለ አውራምባ አውቀው ያሉበትን ሁኔታ ተረድተው ለመርዳት ተነሳስተዋል? አዎ፣ እንግዲህ አንተም አንዳንድ ስሞችን አይተሃል። ከዚህ በፊት ቀድሞ ያዩ ሰዎች ተነሳስተዋል፣ ግን ብዙ አይደለም። ሌላ ግን ግራ የተጋባ ነው የሚመስለው ምን እንደሆነ ማስተማር ገና ነው። ስለዚህ ማሳወቅ፣ አንዳንድ ጊዜ ደግሞ ያልተጠበቀ ነገር አለ። ምንድን ነው ስለ አንድ ማህበረሰብ ያንን መርዳት ሲባል ያ ማህበረሰብ የሚያደርገውን ነገር በሙሉ ሀንድረድ ፐርሰንት መደገፍ ማለት አይደለም የሚያስፈልገው። በአንዳንዱ ነገር የተለየ አስተያየት ቢኖረንም በዋና ዋና ነገሮች አንድም ሁለትም ቢሆን ካመንበት የራሳችንን ሕዝብ የማዳን ጉዳይ ስለሆነ ማድረግ አለብን። አሁን እንግዲህ መርሆቹ አሉ። አምስቱ መርሆች ቅድም ያነሳቸው የሴቶች እኩልነት፣ የልጆች መብት፣ አዛውንትን መንከባከብ፣ ከፍተኛ ሞራል በሰዎች መሀል ወንድማማችነትና እህትማማቾች እነኚህ አምስቱ ፒላርስ የሚባሉት እዚህ ላይ ነው የሚንቀሳቀሱት። መጠርጠር ምንድን ናቸው እነኚህ ለየት ያለ ሀምሳ አመት። እኔ እንደማስበው ከሆነ እስካሁን ሌሎችም ቅዳዊ ማህበረሰቦች ሌላም አለም ላይ ያሉትን ሁሉንም ባይሆን አንዳንዶቹን አይቻለሁ እና እኔ አለም ላይ እጅግ እጅግ ከሚያስደንቁ ነገሮች አንዱ ናቸው። ስለምደገፋቸው ብቻ አይደለም። ወጣ ብዬ ሳየውም ይደንቀኛል። እንዴት እዛ ቦታ ላይ በባህልም በምንም በትምህርትም ከማይጠበቅ ስፍራ ይህንን በጣም በጣም የተራመደ ወደፊት የሄደ አስተያየት ያለው ህብረተሰብ መመስረት መቻላቸው ከፍተኛ እነቆታለኝ። ግን በዚህ በኮቪድ 19 አካታቢ ኢላማ ሆኑ። ይህንን ማዳን ያስፈልገናል ሁላችንም፣ ምክንያቱም ይህን የምናድነው እኮ ለዓለም ተስፋ ነው። ዓለም ብዙ ያልተረጋጋበት ጉዳይ ውስጥ ነው ያለው ኮቪድ-19 እኮ የመጣው ዝም ብሎ ከመሬት ተነስቶ አይደለም። ይኸው በዚህ ሀያ ዓመቱ ኤችአይቪ ኤድስ፣ በዚካ፣ በኢቦላ እና በኢኮኖሚ እና ክላይሜቱ እና በሌሎችም ችግሮች ድህነቱንም እየተከተለ ብዙ በሽታዎች እያጠ የዓለምን ጉሮሮ ይዟል። ከአንተም ጋር ብዙ ጊዜ መላሰ እንናገራ ነው ሁሉ ጊዜ ይመጣል። ይሄ ሁሉ ችግር ግን ከስር ጀምሮ ያሉ መፍትሄዎች የሚደረጉበት ቦታዎች አለም ላይ ብዙ የሉ። አውራምባ ግን ከስር መሰረቱ ሀምሳ ዓመት እኮ ቀላል አይደለም ከህፃናት ጀምሮ በፆታ እኩልነት ህዝቡን እያነፁ መጽሐፍት ቤታቸው ይገርማል እራሳቸው በበት በምናምን ነገር ነው የሰሩ መደርደሪያዎች የትምህርትን ዋጋ የሰዎችን መብት ከፍተኛ ደረጃ ላይ የሚንጸባረቅበት ቦታን ኮቪድ ናይንቲን ሊያኮላሻው ይህ እንዳይሆን የመጠበቅ ኃላፊነት የዩኒቨርሲቲዎቹም ባለ ሀብቱም ማንም አገሬን እወዳለሁ ያለ ሁሉ ማድረግ አለበት። እነሱን ሊመጣ የሚያየው ባህር ዳር ነው የሚያድረው ብዙ ጊዜ እነሱ ጋር ቢያድርም መቼም አይሮፕላን ለመውሰድ ባህር ዳር ውብ ናት። ለዛ ሁሉ እያዋጡ ናቸው። አሁን መልሰን ግን እኛ ማዋጣት አለብን ለነሱ። መልካም ዶክተር አሸናፊ እስኪ ለዚህ ሁሉ መነሻ ወደ ሆነው አጋጣሚ እንሂድ። ከተለያየ ቦታ ከዚህ ከዩናይት ስቴትስም ጭምር ሰዎች በተለያየ ጊዜ ስለ አውራምባ በሰሙት ሄደው እንደሚጎበኘው ያውቃለሁ። እርስዎ ግን እንደምን ተዋወቁ ከአውራምባ ጋር? ለመሆኑ ትውቀውምን ይመስል ነበር? አድማጮች አሉላ ከበደ ና ዶክተር አሸናፊ ዋቅቶላ የጀመሩት ወግ አላበቃም፣ ተከታዩ ሳምንት ይቀጥላል። ሰፋ ያለው ሙሉ ሁኔታቸውን በድረ ገጻችን ና በፌስቡክ ገጻችን እናኖራለን። ለአሁኑ ግን ዶክተር አሸናፊ ዋቅቶላን እናመሰግናለን ማለትን ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሀሪክ ዳት ቪኦኤ ኒውስ ዳት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ፣ በትዊተርም እንዲሁ ሃሽታግ ዊ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተነጋገሩ፣ ተወያዩ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።